ከገዢው ፓርቲ አንዱ የሆነው ህወዓት በተወካዮች ምክር ቤት ወንበር ለማግኘት ሰላሳ ስምንት እጩዎችን ለውድድር አዘጋጅቷል ይለናል። አንጋፋ የድርጅቱ አመራር አባላት አብዛኞቹ በዚህ ቁጥር መካተታቸውን ገልጾ ከክልሉ የምርጫ ቦርድ ጽፈት ቤት ኃላፊ የተገኘውን ዝርዝር መሠረት በማድረግ ግርማይ ገብሩ ተከታዩን አጠናቅረዋል። ከትግራይ የምርጫ ቦርድ ጽህፈት ቤት ኃላፊ ከአቶ ወልደ ጊዮርጊስ በላይ ያገኘሁት ዝርዝር እንደሚገልጸው ሕዝባዊ ወያነ ሐርነት ትግራይ ለተወካዮች ምክር ቤት የሚወዳደሩ ሰላሳ ስምንት እጩ ተወዳዳሪዎችን አቅርበዋል። ከአሁን በፊት ተወዳድረው ወደ ተወካዮች ምክር ቤትና ወደ ክልል ምክር ቤት ከገቡት ከጥቂቶቹ በስተቀር አብዛኛዎቹ ዘንድሮም ይወዳደራሉ። አቶ መለስ ዜናዊን ተክተው ህወሀትን በሊቀመንበርነት እየመሩ ያሉትና የክልሉ ርዕሰ መስተዳድር አቶ አባይ ወልዱ እንደ ካሁን በፊት በአክሱም የምርጫ ክልል ይወዳደራሉ። ዶክተር ቴድሮስ አድሃኖም በብዘት እንዲሁም ዶክተር ደብረጽዮን ገብረ ሚካኤል በአድዋ ከተማ ለውድድር ቀርበዋል። ከህወሀት አንጋፋ ሴት ታጋዮች ወይዘሮ ሮማን ገብረስላሴ አስገደጽም ብላ ወይዘሮ ትርፉ ኪዳን ማርያም ብዘት፣ እንዲሁም የክልሉ ምክር ቤት አፈ ጉባኤ ወይዘሮ ቅዱሳን ነጋ በአድዋ የምርጫ ክልል ለመወዳደር በእጩነት ቀርበዋል። ከአንጋፋ የህወሓት መሪዎች አንዱ የሆኑት አቶ አባይ ፀሐዬ ሽረ አካባቢ ሰለኽለኻ ለመወዳደር ታጭተዋል። የቀድሞው ጠቅላይ ሚኒስትር ባለቤት ወይዘሮ አዜብ መስፍን በአዲስ አበባ ምክር ቤት ተወዳድረው ስለ እሳቸው ይወዳደሩበት በነበረው አካባቢ ወይዘሮ ናፈኩሽ ደሴ የተባሉ እጩ ተወዳዳሪት ተዘጋጅተዋል። ሌሎች የህወሀት ነባር ታጋዮች አቶ ስዩም መስፍን፣ አቶ ጎበዛይ ወልደ አረጋይና አቶ ቴድሮስ ሀጎስ በዘንድሮ ውድድር አልቀረቡም። አምባሳደር ዶክተር አዲስ ዓለም ባሌማ አረናን ከወከሉት ከአቶ ገብሩ አስራት ጋር በመቐለ የምርጫ ክልል ይፋለማሉ። ይህ በእንዲህ እንዳለም የህወሓት ታጋዮችና በተለያዩ የድርጅቱ አመራር ቦታ የነበሩት ከህወሓት በአመለካከት ተለይተው በአሁኑ ሰዓት አረና ትግራይ ውስጥ የሚገኙት ወይዘሮ አረጋሽ አዳነም ዘንድሮ በመቐለ ምርጫ ክልል ለክልል ምክር ቤት ይወዳደራሉ። የአረና ሊቀመንበር አቶ ብርሃኑ በርሀም እንዲሁ በመቀሌ ምርጫ ክልል ለክልል ምክር ቤት ነው የሚወዳደሩት። አሁንም እዚያው መቀሌ እንቆያለን። ግርማ የገብሩ የመራጮችን አስተያየቶችም እንዲህ አጠናቅረዋል። የማረጎስ አስፋው ይባላሉ የማረጎስ ስለነገ ምርጫው ምን ትላለ ተዘጋጅቻል ተዘጋጅቻል በሚገባ ይሆነኛል ወይም ይወክለኛል ብዬ ማስበውን የምመርጥበት ካርድ ይላሉ እና በዚህ ምርጫ ላይ ደግሞ ለሀገር ሰላምና ለሀገር እድገት ብቻ የሚቆረቆር አይነት ስራ የሚሰራን መንግስት ለመመረጥ አስብ ያሉ ማልበል መረስ ያደስ ተዘጋጅተን ያለ ነው በጉጉዝ የሚጠብቀ ያለ ነው ካርድ ማውጥናል አስራ ሁለት ሰዓት እየጠበቅ ናት ምርጫው ለእርስዎ ምን ትርጉም ነው የሚሰጡት በመጀመሪያ የህይወታችን የሚቀየርበት አዲስ ህይወት ወይ ጥሩ መንገድ የምንይዝብ ተጠብቁት መንገድ። ነገ ከሚመርጡት ተወካይ ምንድን ነው የሚጠብቁት? በቱር መንፈስ ተዘጋጅቶ እንዲያስተዳድሩ ነው የሚፈልገው። በሰላም እንዲጠናቀቅ ነው የሚፈልገው። አሁን ደግሞ በመቀለ ዶቭ ካፌ ደርሻለሁኝ። የቤቱ ባለቤት ማልበት አቶ የደግሞ ታረቀ ይባላል። ካርዶ ወስደዋል፣ ለምርጫ ተዘጋጅተዋል። ለምርጫ ምርጫ ለርሶ ምን አይነት ትርጉም ነው የሚሰጡት? ምርጫ ለኔ ሀገራችን ውስጥ በነበረው አገዛዝና አሁን ባለው አገዛዝ እና ለወደፊቱም ይበጀኛል የምለው ፓርቲ ለመምረጥ። ይሆነኛል ብለው ከሚወክሉት ምንድነው የሚጠብቁት? አንድ ሰላም፣ ሁለት ለአገሪቷ የሚመጥር ማለት ለአካባቢው የሚበጅ ለስራ ፈላጊዎቹን የስራ ብርታትን የሚሰጥ ወይ ደግሞ ስራ በአካባቢው እንዲኖር ሚፈልግ ፓርቲ ተመርጦ ለአገሪቷ ጥሩ የሆነ እድገት የሚያሳ ስሜ ርግባር ከበብ ባላለሁ ካርድ ወስጃለሁ፣ ተዘጋጅቻለሁ። ስለ ምርጫው ሂደት ሙሉ ግንዛቤ አለን። ጠዋት ተነስተሽ የት እንደምትሄጂ ምን እንደምታደ ያደርግ ምን ሙሉ ግንዛቤ አለ? አዎ፣ በእርግጠኝነት ከሚያስተምሩት ትምህርት መውስጃለሁ። ማንን እንደምመርጥ ደግሞ ራሴ በደንብ አዘጋጅቻለሁ። ከሚመርጡት የእርስዎ ተወካይ ምንድን ነው የሚጠብቁት? ለወደፊቱ አድሎት በሌለበት የዜጋ የሃይማኖት ሳያዳላ በትክክል አድርጎ እኔ የምፈልገው ድርጅት የምመርጠው በሰላማዊ እንዲመራ ነው የምፈልገው። ማልበት ትግስት ለምርጫው ተዘጋጅተሻል? አዎ፣ ተዘጋጅ ይኔ በደስታ ሁሉም ማለት ነው ያፍላ ድርጅቱ ያለ ድርጅት ነው የምመርጠው ነው ከዛ በኋላ ደግሞ እድገት ነው የምፈልገው፣ የሰላም፣ የስራ፣ የብልጽግና ሁሉም ንምኝ አሁን ደግሞ በአንድ የስጋ ቤት ደርሻ ያለውኝ ባለቤቱ አሉ። ማን ልበል እስኪ ነገሩን ስለ ምርጫው ካርድ አሎት ወይ? አባላለሁ ካርድ አለኝ የሚጠቅመኝ የሚወክለኝ ምረት ከሚዲያ ከተለያዩ የህዝብ እንትኖች ወስጃለሁ እነማን እንደሚወዳደሩ ሙሉ ግንዛቤ አሎት? የተለያዩ ፓርቲዎች በመቀለከተ ይወዳደራሉ። ስለዚህ ቀረው ተወዳዳሪዎች አገሪቱን ወደፊት የሚያስኬድ የሚጠ ማለቅም የሚባለውን ለማምራት ተለሰሉበሙሉ ስሜ ማንስ አርተ ባላለች ተዘጋጅቻለሁ። ያው ለማን እንደምመርጥ ማን እንደሚመርጭኝ እንግዲህ ዝግጅ ሁኝ እየጠበቅኩት ነው። ነገ ከሚመርጡ ስለ ወደፊት ምንድን ነው የሚጠብቁት? ነገ ከሚመርጠው ፓርቲ ወደፊቱ የተሻለ ስራ ይሰራል ብዬ ገምታለኝ። በተለይ አካል ጉዳተኛ በመሆኔ የአካል ጉዳተኞች ላይ እና እንዲሁም በአጠቃላይ ጥሩ ስራ ይሰራል። በአገሪቱ ጥሩ ለውጥ ለማምጣት ይሰራል ብዬ ተስፋ አድርጋለሁ። ሽናፍ ጸጋ ይባላለን። You meant that card was dead. ስለምርጫው ግንዛቤ አለ። ይህ አምስተኛ በመሆኑ ምክንያት ከዚህ በፊትም ትንሽ ተሞክሮች አሉን። ጥቅመኛል እምለውን እንዴት መምረጥ እንዳለብኝ አውቃለሁ። እኔ ይህ የሕይወት መመሪያ ልዩነት ይመስለኛል። ማንም ሰው አገሬ ምን አደረገችልኝ ሳይሆን ማለት ያለበት ምን አደረግኩላት ነው ማለት ያለበት እና አካል የሆነ ነገር አላደረግልኝ የምትል ከሆነ ግን የሆነ እኔ ምን አደረግኩላት የሚለው ነው መመሪያ ይላል። ተማሪ ነሽ? ለምስተኛነት ኢንጂነሪንግ ተማሪ ነኝ። ካርድ ወስደሻል? ያው ወስጃለሁ። እና ስለ ምርጫው ተዘጋጅተሻል? አዎ፣ እዛው ካርድ ሚኒስተር ነው ግቢ ውስጥ ነው። ምን መርጠውም እዛው ግቢ ውስጥ ነው ያለው ነባራው ህንጻ። አይቺ ለመንበት ተዘጋጅቻለሁ። ከምንም በላይ ሰላም ነው። አዎ፣ ሰላም የሚያመጣ አካል ካለ ያንን ለመምረጥ ነው። ሰላም ካለ ሁሉም ነገር እንደሚመጣ ተስፋ አድርጋለሁ። ዋናው ለዚች ሀገር የሚያስፈልጋት ሰላም ነው። ሌላው ጠንክሮ መስራት ነው። ሰላም የሚያመጣልን መሪ እንዲሰጠን ፈጣሪ እንለምናለን። አሁን ደግሞ በመቀሌ አማን የመጽሐፍት መደብር ውስጥ እገኛለሁ። የቤቱ ባለቤት አሉ። ማን ልበል? አቶ ጸጋ ይባላል። ምንድን ነው የሚጠብቁት ነገር ከሚመርጡ? ያው የተወሰኑ መሰረታዊ ልማቶች ተጀምሯል። እነዚህን ማስቀጠል ነው ለሚመጣው መንግስት፣ ህዝቡ ማስተባብሮ ማስተካከልና መስራት ወደ ግብ ማድረስ ነው የሚጠበቀው። የካርዶ ከሶስት ቀን ከዱባይ ጋር አዘጋጀ ለመምረጥ ተዘጋጅ ነው ያለ ኬስ ውስጥ ነው ያለው ካርዶ እንዳይጠፉ ብዬ ከኬስ ነው። ስለዚህ በጥንቃቄ ነው የተዘጋጀ። ለራሴ ተጠንቄ ለወገኖች ደግሞ እንደዛ ነው የሚያደርጉት ብዬ ተዘጋጅ ነው ያለ የሰላም የዲሞክራሲ እንዲሆን ማለት ማለት ነው። ወይዘሮ እርሻ እባላለሁ፣ ነጋዴ ነኝ። ምርጫው በጥሩ ሁኔታ እየጠበቅ ነው ነው ካርዳችን ይዘናል። የሚጠቅመን የሚሆንን መንግስት እንመርጣለን። እርስዎ ነገ ከሚመርጡት ተወካዮ ምንድን ነው የሚጠብቁት? ልማት፣ ሰላም፣ ዲሞክራሲ እንጠብቃል። በተለይ ነጋዴ ስለሆንኩ በሰላም ሰርቼ ወደ ቤት እንድገባ እፈልጋለሁ። ሰላም በጣም እንፈልጋታለን። ለምን ሰላማችን የመጣ በትግል በመስዋዕትነት የመጣ ሰላም ስለሆነ እንዲጠበቅልን ሰላማችን እንፈልጋለን። በሰላም እንድትጠናቀቅ እንፈልጋለን። ዳዊት ገብሩ እባላለሁ። እንግዲህ ምርጫ ያስተዳድረኛል እኔ የምለውን የሚቋቋም አዲስ መንግስት ይሁን የነበረው ያለውን ጉድለት በማየት እና ያለውን ጠንካራ በማየት እኔ የምፈልገውን ለመምረጥ ተዘጋጀ። እንግዲህ ከዚህ በተሻለ ሌላ አዲስ ነገርም መምጣት አለበት ብዬ እገምታለሁ። አገሪቷን ወደ ተሻለ፣ ወደ ላቅ ሁኔታ ማሸጋገር መቻል አለበት ምክንያቱም አሁን የሚፈልገው ምርጫ ለግለሰቡ ብቻ አይደለም ለመላው የኢትዮጵያ ሕዝብ ለውጥ እስከሆነ ድረስ። ስለዚህ አሁን የሚመረጠው የተሻለ ለውጥ እንዲያመጣ ነው እና በተለይም አርሶ አደሩ የተሻለ ለውጥ እንዲያመጣ የሚያስችል አይነት መንገድ የተከተልን መርጣለን ብየን መርምተው ነው። አስተያየታቸውን ለሰጡኝ በጣም ነው የማመሰግነው። ለአሜሪካ ድምጽ ግርማይ ገብሩ ከመቀለ